አለም ነው መኮንን በአማራ ክልል በሁሉም አካባቢዎች የኩፍኝ ወረርሽኝ ተቀስቅሷል የሚባል ወሬ አለና፣ ምን ያህል እውነት ነው? ትክክል ነው አዜብ። እንግዲህ በአማራ ክልል ባለፉት አስራ አንድ ወራት በተለያዩ ወረዳዎች የኩፍኝ ወረርሽኝ መከሰቱን የአማራ ክልል የሕብረተሰብ ጤና አደጋዎች ምላሽና መልሶ ማቋቋም ባለሙያ አቶ ወሲሳ ያወቅ ነግረውኛል። በዚህም እንግዲህ ወደ ስድስት ሺ ስምንት መቶ ሰላሳ ሶስት ሰዎች በዋናነት ህጻናት የሆኑ ተጠቅተዋል። ከነዚህ ውስጥ ደግሞ አርባ ስድስቱ በበሽታው ህይወታቸው ማለፉን ነው የነገሩኝ። ባለፈው ዓመት የኩፍኝ ክትባት በአካባቢው ላይ ተደርጎ እንደነበር የሚታወስ ነው። እንግዲህ እንደነገሩኝ ከሆነ ባለፈው አንድ ዓመት በሽታው መኖሩ ተረጋግጧል። ሆኖም ሙሉ በሙሉ በሽታው መቆጣጠር ያልተቻለው ለክትባት የሚሆኑ ግባቶች ባለመኖራቸው እንደሆነ ገልጸውልኛል። ይህን አንስችላቸው ነበረ፣ ግን የግባት እጥረት በመኖሩ ችግሩ ሊወገድ እንዳልቻለ ነግረውኛል። በአሁኑ ሰዓት በተለይ በሀያ ሁለት ወረዳዎች በከፋ ደረጃ ላይ መገኘቱን ነው የጠቀሱልኝ አዜብ ምንድን ነው አሁን እየተደረገ ያለው እነዚህ በኩፍኝ የተያዙ ህጻናት እንዴት ነው እየተረዱ ያሉት እንግዲህ የአማራ ክልል ጤና ቢሮ የክትባት ፕሮግራም አስተባባሪ አቶ ወርቅን ማሞን አግኝታቸው ነበር እርሳቸው እንደነገሩኝ ከሆነ ወረርሽኙን ለመከላከል ካለፈው ሰኔ ሀያ ሦስት ጀምሮ ለአስር ተከታታይ ቀናት የሚቆይ እድሜያቸው ከዘጠኝ ወር እስከ አምስት ዓመት ለሆናቸው ሁለት ነጥብ ሰባት ሚሊዮን ለሚሆኑ የአማራ ክልል ህጻናት ክትባት እየተሰጠ እንደሆነ ነግረውኛል። ህብረተሰቡም ክትባቱን በተከታታይ ለህጻናቱ እንዲሰጥ ማድረግ አለበት ብለዋል። ያ ካልሆነ ግን ኩፍኝ ከፍተኛ ሳል ያለው ሲሆን ህጻናትን ለሞት የሚያበቃ በሽታ እንደሆነም ገልጸውልኛል። በዋናነት ክትባቱ የሚሰጠው ከዘጠኝ ወራት በታች ለሆኑና ከአምስት ዓመት በታች ለሆኑ ህጻናት ነው። የሆነበት ምክንያቱ ደግሞ ከዘጠኝ ወራት በታች መድኃኒቱን ለህጻናቱ መስጠት ስለማይቻል ነው። ምክንያቱ ደግሞ ህጻናቱ አቅም የሌላቸው በመሆኑ ከአምስት ዓመት በላይ የማይሰጠው ደግሞ የግብዓት እጥረት ያለ በመሆኑ ነው። አቶ ወርቅነህ ነህ የገለጹልኝ። አዜብ በየትኛው የአማራ ክልል ነው በተለይ ወረርሽኙ ከፍቶ የሚታየው እንግዲህ ሁለቱም ባለስልጣናት እንደገለጹልኝ ወረርሽኙ በአማራ ክልል በሁሉም ዞኖች፣ በሁሉም አካባቢዎች መከሰቱን የገለጹልኝ ህብረተሰቡም ይህን ተገንዝቦ ያው ክትባቱን ከሃያ ሶስት ጀምሮ ባሉ አስር ተከታታይ ቀናት ክትባቱ እየተሰጠ እንደሆነ ነው የተገለጸልኝ። እንግዲህ አዜብ እንደምታስታውሱ በተመሳሳይ በዚህ ዓመት በአማራ ክልል የተለያዩ ወረዳዎች የወባ ወረርሽኝ ተከስቶ ከአራት መቶ ሺህ በላይ ሰዎች በበሽታው መጠቃታቸውን የክልሉ ርዕሰብ ጤና ሳይንስ መግለጹን መዘገባችንም የሚታወስ ነው። አለም ነው መኮንን ከባህር ዳር ለሰጠህን ቃለ ምልልስ አመሰግናለሁ። አመሰግናለሁ አዜብ።